ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አድረጋውም እዚህ ጋቢና አብራናለች እንደምናመሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትልም በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን። መልካም ነገር እንዳለ ሁሉ ለመጥፎ ምድሏል እና ጣቶች ናቸው ሳሳት አሉ ግን እንክብካቤ ሲስተሙ ይረዳል። በኢትዮጵያ አምባሳደር ነን ለማለት ነው። እዚህም ሆነን እንኳን ራስ ራሳችን እንተባበራለን። የመጀመሪያው አቶ አንበሴ ይትባረግ በቦይንግ የኤሽያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዝዳንት ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብፀሃ ካሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ። በፌስቡክ አት ቪኦኤ ማህሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ደቡብ ሱዳን ውስጥ ሰላም በማስገኘት ለማስገኘት ማዕቀብ መፍትሄ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስትር አስታወቀ። ይህ አቋም በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስትሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚዳንት የነበሩት የአማጽያኑ መሪ ሪያክ ማሻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ ጨምረው ገልጠዋል። የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን አስታወቁ። ፓርቲዎቹ ባቀረቡት አቤቱታ የፊታችን እሁድ መስከረም 28 2010 ዓ.ም ሊያካሄዱት የነበረው የሰላማዊ ሰልፍ እውቅና ሳያገኝ ከቀረ በኋላ መሆኑን ገልጸዋል። በጉዳዩ ጣልቃ ገብተው መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግስት ከፍተኛ ባለስልጣናት ደብዳቤ ማስገባታቸውንም አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ጥቅስ ኢሰብአዊ ሲሉ የጠሩትን እርምጃ አውግዘዋል። ምዕራብ አፍሪካዊቱ ኒጀር ውስጥ ሶስት ወታደሮቹ እንደተገደሉበት የዩናይትድ ስቴትስ ጦር አስታወቀ። ወታደሮቹ የተገደሉት በአሜሪካና ኒጀር ጥምር የቅኝ ኃይል ላይ ትናንት ጥቃት በደረሰበት ጊዜ እንደነበረም ተገልጿል። በጥቃቱ የየትኛው ሀገር ዜጋ እንደሆነ የዩናይትድ ስቴትስ ጦር የአፍሪካ እዝ ሳይገልጽ አንድ ሌላ የአፍሪካ አገር ወታደርም ተገድሎብናል ብሏል። ሁለት ሌሎች የአሜሪካ ወታደሮችም በጥቃቱ ቆስለዋል። የኢራቅ ጦር ኃይሎች ሀዊያ ከተማን ከእስላማዊ መንግሥት ቡድን ተዋጊዎች ነጥቀው መቆጣጠራቸውን የሀገሪቱ ጠቅላይ ሚኒስትር ሃይደር አላባዴ አስታወቁ። የኢራቁ ጠቅላይ ሚኒስትር ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ጋር ሆነው በፓሪስ በሰጡት የድል ብስራት መግለጫ ጥቅስ ድሉ የኢራቅ ብቻ ሳይሆን የመላው ዓለም ነው ብለዋል። ሀዊያን ከተማን ተቆጣጥሮ የነበረው የሁከትና የሽብር ቡድን ላይ ጥቃቱን ልክ የዛሬ ሁለት ሳምንት መስከረም 11 የከፈቱት በዩናይትድ ስቴትስ በሚታዘዘው የኢራቅ ጦርና የኢራን በምትደግፋቸው የሕዝባዊ ንቅናቄ ኃይሎች በሚባሉ ታጣቂ ቡድኖች መሆናቸው ተገልጿል። ሩሲያ ባለፈው የዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማረጋገጥ የተጀመሩት ምርመራዎች እንደቀጠሉ መሆናቸውን ሲገልጽ፣ ሞስኮ ደግሞ በነጻ መገናኛ ብዙሃን በጋዜጠኞቻቸው ላይ ወከባና ማሳደድ እያካሄደች መሆኗን የዩናይትድ ስቴትስ እንደ ራሴዎች ምልክት እያሳዩ መሆናቸውን እየተናገሩ ነው። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር ጋቢና በመንገድ ዛሬ እንደቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ ሶስት ኢትዮጵያውያን ጋር ውይይት አድርጋለች። በግዙፉ የቦይንግ ኩባንያ ውስጥ የኤዥያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዚዳንት ከሆኑት አቶ አንበሴ ይትባረክ በዚሁ በቦይንግ ፕሮጀክት ማናጀር ከሆነችው ወይዘሮ ነቢያ አብደላ እንዲሁም በዚሁ ኩባንያ ውስጥ በግሎባል ሰርቪስ ከፍተኛ ኃላፊ ከሆኑት አቶ አጽባህ ካሳይ ጋር በሲያትል ከተማ የተደረገ ውይይት ነው። ስለ ስኬቶቻቸው እያካፈሉን ነው። እየጠየኳችሁ እየጠየኳቸው ልምዳችሁ፣ እየነገራችሁ አስብ የነበረው ከኢትዮጵያ በጣም በብዙ ሺህ ኪሎ ሜትር ርቀት ላይ ነው ያላቸው። ሶስታችሁ ከተለያየ የሕይወትና የስራ ልምድ የምትመጡም ኢትዮጵያ እና ግን ይህንን ልምዳችሁን ደሞ አሁን ለሌላ ሀገር እየሸጣቸው ነው። ኢትዮጵያ ምንድን ነው የምታጣው? በዚህ አስባችሁ ታውቃላችሁ? ከራሳችሁ ከግል አልፋችሁ እንደ ሀገር አቶ አጽማስ ምክንያቱም አንድ ትልቅ ነገር እኛ ሁላችንም ኢትዮጵያውያን ነው እና እዚህ ቦይንግ ተቀጥረን ስንሰራ ሁል ጊዜ ጥያቄ አለ ጥያቄ አለ። ቢካዝ ሁላችን ካለን አሰራራችንም ትንሽ ልዩ ነው፣ አካዋናችንም ትንሽ ልዩ ሆን ይችላለ። ሁል ጊዜ የምንናገረው ኢትዮጵያኖች ነው ኢትዮጵያኖች ነው እና እነዚህ ሰዎች እኛ ጋር የሚሰሩ ኢትዮጵያንን በጣም ሪስፔክት ያደርጉታል። ነው ስለዚህ እኛ እዛም ባንሆንም እዚህ የሆንን አገራችንን እያሳደግን ነው፣ እያስተዋወቅን ነው። ሁላችንም ወደ ሊደርሽፕ ለብል እየገባን ቦታን ከኋላ ደግሞ ሰዎች ይዘን መጣለን። የሀገራችንን ሰዎች እዛ የሚሰሩ አሁን የገቡትን አራጊሶች የኢትዮጵያ አምባሳደር ነን ለማለት ነው። አቶ አጽባሀ ያለው ጋር ተያይዞ እንግዲህ ብዙ ኢትዮጵያኖች አሉ፣ እዚህ ባለው መረዳዳት አለ እያለ ነው እና እሱ ላይ እንደው ጨምረሽ ምን ያህል ነው መረዳዳቱ? ምን ያህል ናቸው ኢትዮጵያኖች ያሉት? ምን ያህልስ ነው መረዳዳቱ ያለው? እርስ በርስ ከራሴ ብጀምር አጽባሀ የኔ ሜንተር ነው። ሰባት አርባ ሰባት ኤርፕሌን ላይ በምሰራበት ጊዜ እሱም የሌላ ዲፓርትመንት አለቃ ነበረ። በስራ ባህሪ ያው እንገናኝ ነበረ። ሀበሻነታችንን አንተዋወቅም አብረን እስከሰራን ድረስ። ከዛ በኋላ ግን ከተዋወቅን በኋላ የተለያየ ኢንፎርሜሽን እውቀት የመቀያየር አጋጣሚ የተገኘ እና ኢንፎርሜሽን ደግሞ በጣም ፓወርፉል ነው፣ ሀይል ነው። ያንን እውቀቱን ለምሳሌ የአገሬን ሰው አግኝቼ ስለ አንድ የስራ አሰራር የምነግረውን ያህል ለሌላ ሰው ላልነግረው እችላለሁ። ወይንም ደግሞ ችግር እንዳለበት ካወቅኩኝ የሀይ አንድ ኢትዮጵያዊ ወንድሜ ወይም እህቴ በስራ ሁኔታ ላይ ማለት ነው። ያንን ሰው በኢንፎርሜሽን ደረጃ መርዳቱ በእውቀት ደረጃ መርዳቱ ባለን በልምድ ደግሞ መለዋወጡ ያያያ ሁላ መረዳዳትን ያው ያመለክታል። ኢትዮጵያኖች ደግሞ በጣም በዚህ አንታማን። በተለይ በስራው ደረጃ ከሄደን፣ በእርግጥ በወኝ ትልቅ ኩባንያ ነው። በጣም ብዙ አሁን ኤቨረት ዋናው ፋሲሊቲ ራሱ ወደ አርባ ሺህ ሰው ነው ያለበት። ከዛ ውስጥ አንድ ራስሽን የሚመስል ሰው ስታገኝ የራሱ የተለየ ስሜት አለው። ይህንን ደግሞ በምንም ደረጃ መርዳት በምትችሉ ደረጃ ለመርዳት ማንም ሰው ወደኋላ አይልም። ሲያትል በትንሽ ዞር ዞር ሳየው በጣም ብዙ በሙያቸው የዳበረ ልምድ ያላቸው በትምህርታቸውም የእውቀት ደረጃቸው ከፍ ያሉ ኢትዮጵያውያን እንዳሉት ሁሉ ጎዳና ላይ የወጡ ልጆች ወደ ዳውንታውን አካባቢ ሳይ ነበርና እዛ ውስጥ በተወሰነ ርቀት ላይ ኢትዮጵያውያን ልጆች አየሁ እና ተከታትዬም ሳይ እንደሱ አይነት በርከት ይላል። እዚህ ባላችሁበት እንደዚህ አይነት እንዳይበራከት ወይም እንደዚህ አይነት አገልግሎት ምክንያቱም እድሉ አለ አይደል? እዚህ ሀገር እና ኢትዮጵያ እንደዚህ አይነት ነገር ቢታይ የተወሰነው በከት በርከት የሚለው ክፍል በድህነት ውስጥ የሚኖር ስለሆነ ይገመታል። እዚህ ግን ደግሞ እድል አለ፣ የመማር እድል አለ፣ የመስራት እድል አለ እና እንደዚህ አይነት እንዴት እንደዚህ ሊፈጠር ቻለ? እዚህ አካባቢ ከተፈጠረስ ለማውጣት በማህበረሰብ ውስጥ የምትሰጡት አገልግሎት የለም ወይ? አቶ አመሴ፣ ያ ጥሩ አስተውለሻል። ሚያሳዘን ነው እንዳልሽው እድሉ አለ እድሉ ያለውን ያህል ደግሞ እንዲሁ ወደ ተሳሳተ መንገድ ለመሄድም ያንን ያል እድል አለ ሁለቱም ሳይድ ነው እኔ እዚህ ከመጣሁ ጀምሮ እዚህ የኢትዮጵያ ኮሚኒቲ አለ እዛ ሳተፈ ብዙ ሰዎች እዚህ ሀገር ይመጣሉ በተለይ በቅርብ ጊዜ አንድ የተረዳ ነው ከነሱ የተረዳሁት ዲቪ ሎተሪ የደረሳቸው ይመጣሉ ድሮ ስፖንሰር ይፈለግ ነበር አሁን እሱ ቀርቷል። የሚባል ሰው ነው ቤታቸውን የሚሸጠው ብዙም ነገር በቃ ትንሽ ነገር ያለቻቸውን ብቻ ይዞ ይመጣል። እዚሁ እንደውም እንሆናለን ብለው ብዙ ጊዜ ከልጆች ጋር የመጡት በጣም ይቸገራሉ፣ አንዴ ሲስተም ውስጥ እስከሚገቡ ድረስ። እዚህ አገር እንግዲህ ትልቁ ትልቁን ችግር የመጀመሪያው ሁለት ዓመት ሶስት ዓመት ማለፍ ነው። እንዳየሁት መጀመሪያው ሁለት ሶስት ዓመት መንገዱን ማሳየት አንዳንድ ኢንፎርሜሽኖች ብዙ አይኖራቸው እሱ እሱም መስጠት፣ ከትንሽ አቅም ለመንቀሳቀስ እንኳ መንጃ ፍቃድ ለማውጣት ይቸገራሉ መኪና እንደ እስረኛ ማለት ነች። መች ከአንድ ቦታ ወደ አንድ ቦታ ኢሚግሬሽን ጉዳይ ካላቸው እሱን ለማስፈጸም እና እዛ እንረዳለን። ይህን ያልኩት ምንድነው አብዛኛው ጊዜ እንደዚህ አይነት ልጆች በዚህ አይነት ሁኔታ ከመጡ ቤተሰቦች ቤተሰቦቻቸው ስናያቸው እድሉም ስላለ ስራ ይሰራ ሁለትም ስራ ይሰራሉ። እንደዚህ ፎኒፎር አወርስ ልጆቻቸውን ለማስተማር ልጆቻቸው የሚያስፈልገው የምግብ የልብሱ የሚያስፈልገውን ያሟላል። ለልጆቻቸው የሌላቸው ሚኖር ጊዜ ነው ጊዜ ናቸው። ስለዚህ ልጆቹ ብዙ አምፕል ታይም አላቸው፣ ትርፍ ጊዜ አላቸው ወደ ሌላ ነገር ለአብዛኛው ጊዜ ቋንቋም ችግር አለ። ልጆቹ እዚህ ስላደጉ ቋንቋ ይችላሉ፣ ቤተሰቦች ወደምናቁ ይችላሉ። ከውጭ ጋር ኮሚኒኬት አድራጊ እንደው ማለቃ ይሆናሉ ልጆች። ምክንያቱም ኮሚኒኬሽኑ ስለሚቆጣ እና በዛ የተነሳ ወደ ያልሆነ ቦታ ለመዋል የሚያመቻቸው ብዙ ብዙ አጋጣሚ ይችላሉ እና ምንድን ነው ለማድረግ እየሞከርን ነው፣ ወጣቶቹን በዛ እያሰባሰብን አንደኛ ትምህርት ቤት የአፍተር ስኩል የሆነ ቱቶሪያል ነገር እዛ መስጠት ወይም ሌላ የስፖርት የመሳሰለ አክቲቪቲ ላይ እንዲውሉ ማድረግ። ትምህርት ቤት ላይ ደግሞ ጎበዝ ያሉት ጠንካር ያሉትን እንዲሁ አንዳንድ የሆነ ማበረታቻ ነገር በግራጁዌሽን ነው የምናምን ጊዜ ማበረታቻ ነገር ማድረግ። አቶ አጽማት ልክ አቶ አንበሴ እንዳለው የዋና ችግሩ ልክ እንዳለ የቤተሰብ አመጣጡ ነው። ቤተሰብ አመጣጡ እና ደግሞ እና ደግሞ የሰፈር የሚኖርበት ቦታ ምናምን ስ አንዳንዴ ትንሽ እንትን ያደርጋል መንገድ ይቀይራል ማለት ምንድን ነው አሁን የቤተሰቦች ቋንቋ ከሌላቸው እና አስራ ሁለት ሰዓት ሰት አስራ ስድስት ሰዓት እና ባልና ሚስት የሚሰሩ ከሆነ እንዳልከው ልጆቹ ምንድን ነው ከስኮር ቤት ልጆች ጋር የሚሉት ያ ደግሞ ሰፈር ደግሞ አንዳንዴ ዲሬክሽኑ ይቀየራል። ወደ እንት ውስጥ ይገባሉ። በአሁን ነገር ውስጥ ይገባሉ። ያንን መንገድ ይዘው ከሄዱ በጣም በጣም ከባድ ነው። እነሱን ተምዝዞ ወደ ዋናው መንገድ፣ ወደ ትምህርት፣ ወደ ስራ ለመመለስ በጣም ከባድ ነው። እና ይሄ ሁሉ ማድረግ የምንችለው ቶባስ እንዳለው በኮሚኒቲ ውስጥ መገናኘት አለብን፣ መደረግ አለብን እንደዛ አላረኩም። ጊዜም ከባድ ነው። مش كان صراحة منامك بقى انت እና አሁን እኔ እሱን አረጋለሁ ብዬ አሁን ልጆቹ ትንሽ ተስተያዙ ወደዛ መለሳለሁ። በሁለቴ ማድረግ ጀምራለሁ ኢትዮጵያን ኮሚኒቲ በምችለው ነገር በወይበር በትምህርት ለመስጠት ሀሳብ ለማካፈል በተባሃው ነው ነገር ለማድረግ ጥራለሁ ብያለ ወደፊት። እናመሰግናለን። ይህን ውይይት ከማድረጋችን ከአንድ ቀን በፊት ውይይት ነበረ እና ወጣቶች በእርግጥ እንደናንተ የኃላፊነት ቦታ ላይ ያሉ ባይሆኑም ግን በቦይንግ፣ በማይክሮሶፍት፣ በጎግል የሚሰሩ ወጣቶች ነበሩ እና ፕሮግራማችን ከጨረስን በኋላ በማህበረሰብ ውስጥ እርዳታ ለማድረግ ቃል ገብተናል ብለው እንደ ምንድን ነው እንደ ኮሚቴ ስማቸውን ተቀያየራለና ዛሬ አንድ ሰው አግኝቼ ላቸዋለሁ። ስለዚህ አንድ ሰው አግኝቻ አለው ማለት ነው። እነዚህ ቀላል አይደለም ብለናል። ቀላል አለመሆኑን ቅድምም ስንጠቅሰው ነበር እና ግን በመንገድ ላይ ደግሞ ላሉ እንደዚህ አይነት ደረጃ ላይ መድረስ እንፈልጋለን ለሚሉ ሰዎች ቀላሉንም ቀላልም መንገድ ካለ እንደ ቀላል መንገድ ከባድም ከሆነ ፈተናውን ማለት ያለባቸው ምንድን ነው? ባንቺ አንድ ሰው ያሰበበት ቦታ ላይ ለመድረስ እዚህ አገር እያለ በተለይ ደግሞ ከኢትዮጵያ ዲግሪ ማስተርሳቸውን ይዘው መጥተው እዚህ የተለያየ ቦታ ላይ እየሰሩ ያሉ ተቀባይነት ያለው የማይመስላቸው ሰዎች አሉ። ይዘውት የመጡት የትምህርት ውጤት እዚህም ከመጡ በኋላ ደግሞ መማር ፈልገው ምን አይገኝም ከባድ ነው ይልዋሉ እና ለእነሱ የምትይው ነገር ምን አለ? እኔ አመለካከት የምንመሰለች አንድ ሰው መጀመሪያ አላማ ካለው ያንን አላማ ግብ ለማድረግ እስከ ተሳካለት ጊዜ ድረስ መጣር አለበት። እንደዛ ደግሞ የሚሆነው ብቻውን ሆኖ ሳይሆን ከጓደኛም ሊሆን ይችላል፣ ከሚያውቀው ሰዎች ጋርም ሊሆን ይችላል። ከነሱ ጋር ኢንፎርሜሽን በመቀያየር ልምድ በመቀያየር በመጠየቅ እኛ ብዙ ጊዜ አይ ቲንክ ባህላችንም እንደዚህ አንተ እዚህ ቦታ እንዴት ደረስክ ምናምን የሚለውን ለመጠየቅ ብዙ ባህላችንም እንትን አያደርገውም፣ ኢንካሬጅ አያደረገውም እና ብዙ ጊዜ ለመጠየቅ እፍረትም ይኖራል፣ ወይንም ይሄ ሰውዬማ በጣም ወሬኛ ነው ምናምን ነገር እንዳይባል ያ ሰው ብዙ እንደዚህ አይነት ነገሮች እንትናል። መጀመሪያ ላይ እነሱ እንዳነሱት ራስን መሸጥ እንዳሉት ማለት ነው። እኔ አላማ ካለኝ ያንን አላማ ለሌላ ሰው ይሄ አላማ ነው ብዬ ስናገር፣ አንደኛ እኔን ያንን በአላማ እንድፀና ያደርገኛል። ሁለተኛ ደግሞ ያህ ሰው የተለየ አቅጣጫ ሊኖረው ይችላል፣ እዛ የደረሰበት ልምድ ሊኖረው ይችላል። ስለዚህ ያህ ሰው ካለው ልምድ የተወሰነ እውቀት ሊጋራ ይችላል ከኔ ጋር። ያንን እውቀት ተመርኩዥ ደግሞ እዛ አላማዊ ላይ ልደርስ እችላለሁ። ስለዚህ እንደዚህ አይነት ቦታ ላይ መድረስ ለሚፈልጉ ሰዎች አንደኛ በአላማ ጽኑ መሆን ብዙ ፈተና አለ፣ ግን ፈተናውን ለማለፍ የሆኑን ፈተና ሳይሆን የመጨረሻውን ግብ ማየት። ሁለተኛ ኔትወርክ ደግሞ ከሰው ጋር ያለሽን እውቅና መግባባት የሚለውን እሱን ማጠናከር። ምክንያቱም እዚህ ሀገር ብዙ ጊዜ አሁን በወይግ የሚባል ነገር አለ። የምታውቀው ሳይሆን ስለምታውቀው ሰው ነው። ምንም ነገር ለመድረስ የሚረዳ የምታውቂው ነገር ብቻ ሳይሆን የምታውቂውም ሰው ነው። ገባሽ? እኔ እውቀቱ ሊኖረኝ ይችላል፣ ግን እሱን ካላወቅኩት፣ ለምሳሌ እሱም የሚያውቀው ሌላ አንድ ክፍት የስራ ቦታ ቢኖር ስላላወቅኩት እሱን ያ ክፍት ስራ ቦታ መኖሩን አላውቅም። ስለዚህ ያመልጠኛል ማለት ነው። እውቀቱ ግን አለኝ። ስለዚህ ያ ምንድነው ከሰው ጋር ባለች ኔትወርክ ያንን ኔትወርክ መጠቀም፣ ያለሽን ኢንፎርሜሽን መጠቀም፣ ለአላማ ደግሞ ያው ጽኑ መሆን። እሱና ይመክረው። ሶስታችሁን በጣም ነው የማመሰግነው። ግን እንደው ለመዝጊያ ያህል አቷን በሲ አሁን ከዚ ከደረስክበት ደረጃ በላይ አሁን በቃ ይበቃኛል እዚህ ጋር ብለታስባለ ወይስ ሌላ መድረስ የምትፈልግበት ቦታ አለ? በአጠቃላይ ይበቃል የሚባል ነገር መኖር የለበትም። አደረሽበትም አልደረሽበትም እዚህ ጋር ይበቃኛል ካለ ፖቴንሻል የማደግ ፖቴንሻል ራስን መዝጋት ማለት በዛ ነው እና ስቲል ብዙ አምቢሽን አለ። አገኘዋለሁ አላገኘውም ሌላ ነገር ግን ለዛ ስመስራት አይቀር እንዲህ ሳደርግ ደግሞ ሁልጊዜ አምቢሽን ምንድ በሚሆነው አት ዋን ፖይንት ስለ ራስ ስለ ሌላው አብሮ ይዞ መሄድ እሱ ትልቅ አንብሽን መሆን የሚያለበት እ እና እኔ በአብዛኛው ከአሁን በኋላ ማስበው ኦፍኮርስ የራሴ ከዚህ የበለጠ በቦይ ውስጥ የተለያየ ቦታ በአገለግል ብሰራ ደስ ይለኛል። ስ ፖቴንሻሉ አለኝ ብያምናለው። ያው እየሰራሁ አሁን ያለሁበትን ስራ ደግሞ እየሰራው ካሳየው ሁድ ሌሎቹም ያን ያስተውላሉ። ያ ችግር አይሆንም። ቅድም እንዳልኩሽ መጀመሪያ ከባ መጀመሪያ በር አንድ እግር የማስገባት ከዛ በኋላ ሰዎች ኮንፈርተብል እየሆኑ ሲሄዱ ወደ እየተከፈተ ይሄዳል። እንግዲህ ትልቁ ስራ ግን ለእኔ አሁን በሩን ለሌላው መክፈት፣ የእኔ ስራ ካሁን በኋላ የሚመስለኝ በሩን ለሌላው መክፈት ናብጌት ያለው መርዳት ለራሴ የሚማር አለው። የሚገርመው ነገር በተለይ አሁን ወጣቶች ብዙ የሚያውቁ አይመስሏቸውም አንዳንድ ጊዜ፣ ብዙ ሜንተርሺፕ ነገር ማድረገዋለ ብዙ ሰዎች ገርገለኛለው። በጣም ኢምፕሬስ የሚያደርጉ ወጣቶች አሉ፣ ግን ያንን ኮንፊደንስ ያንን ገብተቻላ ያውቃሉ። እኔ በእነሱ እድሜ የምነበርኩ እየሳሰቡ ምንም አንድ ናይ ምንም ብዙ ያውቃሉ እና ለእንደነዚህ አይነት ሰዎች መጀመሪያ ያን ኮንፊደንሳቸው ሪብል ማድረግ መርዳት ከዛ ደግሞ መንገዱን ማሳየት እውቀቱ ብቻ አይደለም። የግዴታ ሰው ያስፈልጋል። ሰው የሚያስፈልገው እንዲሁ ሊጠቅምሽ እዲ ጓደኛ ብሎ አይደለም። እዚህ ሀገር ፕሮፌሽናል በአብዛኛው ጊዜ ካልተማመኑ በአንተ ወይም እንቺ ብዙ ጊዜ መርዳቱም ላይ ምክንያቱም የነሱም ምስል ነው፣ ለስራውም አይሆንም። ስለዚህ ግን አንዴ ሲተማመኑ ግን በጣም ይረዳሉ። ስለዚህ በኢትዮጵያ ውስጥ ብቻ መወሰን የለብን። ብዙ ከኢትዮጵያ እኔ እዚህ ስደርስ ኔትወርክ አድርግ ያለው በአጋጣሚ ኢትዮጵያውያን የሆኑ ሰዎች ኔትወርክ ላደርጋቸው የምችለው አላገኘውም። አብዛኛው ፎር ወጪ የውጭ ሰዎች ናቸው። ስለዚህ ወደ ሌላውን መሄድ አለበት። ኢትዮጵያዊ በኢትዮጵያዊ መረዳዳት እንዳለ ሆኖ ለሌሎችም ከሌሎችም እንዲሁ ሰክሰስፉል የሆኑ ሰዎች ጋር አብረው መስራት፣ ከእነሱ ጋር ኔትወርክ ማድረግ፣ ችሎታን ማሳየት ጥንቅ በተለይ አንድ እኔ ያየሁት አለ ሆኑ ስጋ የሚገርም የሚገርም አይነት ወርክ ኤቲክስ አላቸው። ማለት እዚህ ሀገር ካየውት ሙ አንድ ነገር ላይ ኮሚት አደጉ ሻ ያደረጋሉ። ግን ኮሚት ካረጉ ለውዱ ባለ ለመያን ለመስራትስራ ላይ ካረጉ ይሰራሉ። የስራ ህጎቹ በዚህ በዚህ ናቸው። ፖሊሲ እንዲነው ከተባለ ያነ ስትሪክትሊ ፎሎው ያደረጋሉ። ያ ያ ጥሩ ነው እና ያን እንግዲህ ማጎልበት ነው እንግዲህ እኛ ስራ ናጥፋ ስራ መሆን ያለበት ለሌሎቹ ጓር እየከፈትን የነሱ ማየት ራሱ ትልቅ ነገር ነው ብዬ ነው የማስበው። በጣም አመሰግናለሁ ብዬ ነበረ ቅድም፣ ግን አሁን እንደገና አንድ ሌላ ነገር መጣለ። አሁን የተነጋገርነው የግንኙነት መረቡን ወይም ኔትወርኪንግን ማስፋት እዚህ ሀገር ላሉ ልጆች ነው እንደው ኢትዮጵያ ካሉ ወጣቶች ጋር በተለይ በቴክኖሎጂ ዘርፍ ራሳቸውን ማሳደግ ለሚፈልጉ ወጣቶች የእውቀት ሽግግር ማድረግ ይቻላል። እዚህ ካላችሁበት ሆናችሁ ወደዛ ማድረግ የሚቻልበት መንገድ አለ። አስባችሁ ትስታቃላችሁ? እኔ እንደዛ እንኳን አስቤ አላውቅም። አንድ ነገር ግን እዚህ ኮንታክቱ ለኔትወርክ ያስፈልጋል ከዚህ ወደ አዲስ አበባ ወደ ኢትዮጵያ ማን ጋር ያስፈልጋል ዲግን እሱ የለኝም እኔ ኮንታክቱ የለኝም ኔትወርኩ የለኝም። ወደ ሀገር ቤት እንዴት አድርጌ ኮንታክት ማድረግ ግን እዚህ አሁን ለምሳሌ ቅድም እንደተናገርከው የኢንተርን አዲስ አበባ ዩኒቨርሲቲ የመጡ ናቸው እዚህ ጋ የሚሰሩ እና ከነሱ ጋር ግን በተቻለን ጊዜ አንድ ነበረ ለምሳሌ በአለፍ ዓመት ጊዜ እኛ ጋር የነበረ እና ከሱ ጋር በየሳምንቱ ወይም ደግሞ በየሶስት አራት ቀን እኛውን የግል ድል ነበር እንገናኝ ነበር እና ብዙ ብዙ ሀሳብ ተቃይረናል። ረድቸዋለው እና እሱ ያንን እና ደግሞ እንዴት ብሎ ደግሞ ወደ ወይ ት ሚመድረስ መንቸሪ በኋላ ካሰበበት ምናምን እሱ እሱ ንግግር አለ። እሱ እኔ ነገርኩትን አምሆፒን እሱ አገር ቤት ወስዶ እሱን እሱን ኔትወርክ ይፈጥራል እንጂ እኔ በኔ በኔ በኩል አላ ሌላ ፕሮግራም ሊሆን ይችላል። ቅድም ስትጠይቂ በኢትዮጵያ ተምራችሁ ኢትዮጵያን ወጣችሁ እዚህ የምትሰሩት እዚህ ነው የምታገለግሉት፣ እንዴት ይሆናል? ምን ይሰማቸዋል? እና በብዙ መንገድ ማገልገል ይችላል። አሁን ርሱ በተለያየ በጣም የግዴታ እዛ መሆኑ ብቻ ከዚህ ማድረግቻሁን አንድ ጓደኛችን ይችላፍሰሆ ምንድን ነው መስራት ፈለገ ቴክኖሎጂ ኢትዮጵያ ጋር ሳ ከኔ ጋር በጣም ብዙ ንጓይ ነበር እዛ ኮቼ ስለመጣው ምን አይነት በጣም ዊል አምብሽ ሲሆነ ኢንተረፕቶር ያደርጉት ያለው ልጅ ነው እና ብዙ እንመካከር ነበር። እና መጨረሻ ላይ ምንድን ነው ያደረገው ሄልዝ ኬር ላይ ትልቅ ችግር ቴክኖሎጂ ብዙ ሊረዳ እንደሚችል ንጓይ ነበር። አክሰስ የሌለበት ዶክተሩ፣ እና ሰው ብዛት የማይመቻቸልበት ጊዜ ቴክኖሎጂ እንዴት ይረዳል የሚል ነው እና ምንድነው ያደረገው እዛ የዚህ ችሎታ ካላቸው ሰው ኮንታክት ፈጠረ ሄድ እኛ ማመቻቸት ፈጠረ ቴክኖሎጂው እዛ አለ ፓርትነር ፈጥሮ አሁን እዛ ላይ ይሰራና ኢምፕሬስድ ላስ ታይም አንድ ንተዲ ላይ የፓርትነሮ ጋር እና እዛም ኢትዮጵያ ውስጥ ብዙ አምቢሽን ያላቸው ብዙ እንትን ያላቸው አሉ እና አይ ቲንክ የዚህ አይነቱን ነገር እንግዲህ መድረኩን ማመቻቸት ነው ትልቁም ይመስለኝ። በቀደም ለምሳሌ ዚ አፍሪካ ቦሊንግ ፎረም የነበረን ስነጋገር የነበረው ያን አይነት ነገር እንዴት አድርገን ነው እዚ ያለው ዲያስፖራ እዚ ያለውን እውቀቱን ሙያው ወይም ገንዘቡን አገሩ ላይ ሄዶ ፊዚካሊ እዚ ያለውን አባንድን አርጎ እንዳልከው ፋሚሊ ኖረዋል ብዙ ኮሚትመንት አለ እዚህም ላይሆን ይችላል እዛ ካሉት ጋር አብሮ እንዴት መስራት ይቻላል እንደውም ብዙዎቹ ከዚህ ቀጥታ አባንድን አድርገው እዛ ሄዱት ብዙ ሰክሰስፉል አይሆኑም ምክንያቱም ዜሮ መሀቱን አድጌ ያለውን ምናምን ያውቁ እዚህ ያለውን ሲያውቁ፣ እንደዚህ አይነት ፓርትነርሺፕ ግን ጥሩ ነው። የእኔም ጥያቄ እዚሁ ባላችሁበት ሆናችሁ እንዴት ማድረግ ይቻላል ማሸጋገር የሚቻልበት መንገድ አለ ወይ የሚለውን ነው። ነቢያ እዚህ ላይ የምትይው ነገር አለ የምታይሽ ነገር አለ። እንዳሉት አይ ቲንክ ብዙውን እነሱ ብለውታል። እዚሁ እንዳለ ኔትወርክ ብናገኝ እዛው አገር ሆኖ ይሄንን ነገር የምናደራጅበት ቻንሱ ቢኖር አይ ቲንክ ለእኛም ኢዚ ይሆናል፣ ቀላል ይሆናል፣ እዛም ላለ ሰው ቀላል ይሆናል ብዬ እገምታለሁ። ዋናው ምንድነው ኮኔክሽኑን መፍጠር ነው። ያንን ኮኔክሽን ደግሞ አሁን በጊዜው የለንም። እድሉ ከተገኘ ግን ያው በዛ እንደምንረዳ አምናለሁኝ። ሶስታችሁንም አመሰግናለሁኝ። እኔ እንደው በማጠቃለያ የምለው የእኛም የሬዲዮ ፕሮግራም የጋቢና ቪኦኤ የሚለው የሬዲዮ ፕሮግራም የተከፈተው ለወጣቶች ነው እና ከዛ በተጨማሪ ሌሎች ነገሮች ከምታደርጓቸው ነገሮች በተጨማሪ ዛሬ አቶ አንበሴ አፈወርቅ የኤዥያ ፓስፊክ የደንበኞች አገልግሎት የምክትል ፕሬዚዳንት እና የሰሜን ምስራቅ ኤዥያ የሽያጭ አገልግሎት ዳይሬክተር በዚህ ጋር ደግሞ አቶ አጽሃ ፓሳይ በቦይንግ ግሎባል ሰርቪስ ውስጥ ከፍተኛ ማናጀር ነቢሃ ወይዘሮ ነቢያ እስካሁን ዝም የነቢሃ ስል ነበረው። ወይዘሮ ነቢሃ አብድላ በቦይንግ ፕሮጀክት ማናጀር፣ ሶስታችሁንም በአሜሪካ ድምጽ የጋቢና ፕሮግራማችን እና በመደበኛው ፕሮግራማችን ስም በጣም አመሰግናለሁ። ጊዜ እርስጥልኝ። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ። 说些笨呐，棉花闹下雪村。 ስናስተናግዳቸው ያመሸነውን የመስታወት አድራጋውና ሄኖክ ሰማ ግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።